ጋ ንጋት ብሏል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። we support an african union-led peace process to end the fighting in ethiopia. restore security for all its people. <laughs> የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ናቸው። ከኒውዮርኩ 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግራቸው የተወሰደ ነው። የአፍሪቃ አንድነት ወይም የአፍሪቃ ህብረት በጉባኤው ወይም በአፍሪቃ ህብረት የአፍሪካ ህብረት መቀመጫ እንዲኖረውም የተናገሩትን ቀደም ብለን ሰምተናል። ሙሉ ዘገባው በዕለቱ አብይ ርዕስ ይሰማል። በአሁኑ ጊዜ ዋነኛ ትኩረት ያረፈበት ሁለቱ አካላት የተቀበሉት የአፍሪካ ህብረት የሚመራውን ሂደት ነው። እኚህኛው ደግሞ በመንግስታቱ ድርጅት ጉባኤ የተገኙት የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር ናቸው። በተለይ ከአሜሪካ ድምጽ ጋር ካደረጉት ቃለምልልስ የተወሰደ ነው። ቆይቶ ይቀርባል። ረቡዕ መስከረም 11 2015 ዓ ም ጤና ስጥልኝ እንደምን አመሻችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ እንግዱ ወልዴ፣ አቀናባሪዋ ብርሃን ኃይሉ ናት። ፓትሪክ ዲያ ለምህንድስናው ተሰይሟል። ሌሎች ባልደረቦቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከእንግዱ ወልዴ አምባሳደር ማይክ ኤ ሀመር ዘርፈ ብዙ ችግሮች ለተነባበሩበት የአፍሪካ ቀንድ ቀጠና አማራጭ መፍትሄዎችን ይፈልጉ ዘንድ ከሰሞኑ በዩና አሁን ወደ ዜናው መልሳችኋለን። መጠነኛ የቴክኒክ ችግር ገጥሞን ነበር። ዜናው ነው የሚቀድመው። ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። የሰሜን ኢትዮጵያው ጦርነት እየተባባሰ በቀጠለበት በዚህ ጊዜ ህወሓት የትግራይ ህዝብ እንዲከት ጥሪ አቅርቧል። ትናንት ባወጣው መግለጫ ከማንኛውም ጊዜ በላይ የእያንዳንዱ ትግራዋይ ተሳትፎ የሚጠይቅ የህልውና ፈተና ገጥመናል ያለው የትግራይ ክልል መንግስት ማዕከላዊ ኮማንድ የጠላቶቻችንን ህልም ለአንዴና ለመጨረሻ ጊዜ ለማምከን እያደረግን ባለው ጦርነት ሙሉ በሙሉ እንድትከት ሲል ለትግራይ ህዝብ ጥሪ አቅርቧል። ከኢትዮጵያ መንግሥት በኩል እስካሁን የቀረበ ተመሳሳይ የክተት ጥሪ የለም። ለህወሓት ክስ ምላሽ ከመስጠት የተቆጠበው የኢትዮጵያ መንግሥት ህወሓት ሕዝባዊ ማዕበል የጦርነት ስልትን እንደሚከተል በተደጋጋሚ መወንጀሉ ይታወሳል። ለጦርነቱ ዳግም መቀስቀስ ሁለቱም ወገኖች ጣታቸውን መቀሳሰራቸውን ቀጥለዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሐመር ትናንት በበይነ መረብ ለጋዜጠኞች በሰጡት መግለጫ የሰሜን ኢትዮጵያው ጦርነት ዳግም የተቀሰቀሰው በምን ምክንያት እንደሆነ ተጠይቀው በቅርቡ በመቀሌ ያደረጉትን ጉብኝት በመጥቀስ ምላሽ ሰጥተዋል። ልዩ ልዑኩ ሐመር የኤርትራ ወታደሮች ወደ ኢትዮጵያ ትግራይ ክልል እንደገቡ ሀገራቸው እንደምታውቅ ገልጸው ይህንንም የሚያወግዙ ሲሆን፣ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ልዩ ልዑኩ ስለ ኤርትራ ያደረጉትን ንግግር ተችተዋል። አድማጮችን በተመለከተ ሰፋ ያለ ዘገባ በልዩ ዘገባው ክፍለ ጊዜ ይኖረናል። በሶማሊያ ፌዴራል መንግስት ጥያቄ መሰረት የአገሪቱን ብሔራዊ ጦር ያጠቁ የነበሩ የአልሸባብ አሸባሪዎችን ከአየር መደብደቡን የዩናይትድ ስቴትስ የአፍሪካ እዝ አስታወቀ። እዙ ባከናወነው የቅድሚያ ግምገማ መሰረት በጥቃቱ 27 የአልሸባብ አሸባሪዎች ሲገደሉ፣ በጥቃቱ የተጎዳ ምንም ሲቪል የለም ብሏል። የዩናይትድ ስቴትስ የአፍሪካ እዝ ዛሬ ባወጣው መግለጫ የአሜሪካ ኃይሎች አጋሮችን ለመከላከል የአየር ጥቃት ለማድረግ ፈቃድ አላቸው ብሏል መግለጫው መግለጫው በመቀጠል የአየር ጥቃቱ የሶማሊያ ብሔራዊ ሰራዊትና የአፍሪካ ህብረት ኃይሎች በሂራን ክልል በሚገኘው አልሸባብ ላይ የሚያደርጉትን ዘመቻ እንዲቀጥሉና አልሸባብን እንዲበታትኑ አስችሏቸዋል ብሏል። ዘመቻውም በሶማሊያ ጦርና በአፍሪካ ህብረት ኃይሎች ቅንጅት ከአምስት ዓመት ወዲህ የተደረገ ትልቁ ዘመቻ ነው ተብሏል። ሲቪሎች እንዳይጎዱ ትልቅ ጥንቃቄ እንደሚደረግና ይህ ጥረትም በሲቪሎች ላይ ተደጋጋሚ ጥቃት ከሚያደርሰው አልሸባብ በተቃራኒ የቆመ ነው ሲል የዩናይትድ ስቴትስ የአፍሪካ እዝ በመግለጫው አስታውቋል። እንደ አልሸባብ ያሉ አክራሪና አጥፊ ድርጅቶች በሶማሊያ በቀጠናው እና በአሜሪካ ጥቅሞች ላይ አደጋ የጋረጡ ናቸው ያለው እዙ የሶማሊያን ሰላምና መረጋጋት እያወከ ያለውን አልሸባብ ለመደምሰስ በሚያደርጉት ጥረት አሜሪካ የሶማሊያንና የአፍሪካ ሕብረት የተቀናጀ ትብብር ትደግፋለች ሲል መግለጫውን ደምድሟል። ዲፒ ወርልድ የተሰኘው የወደቦችና የመርከብ አገልግሎቶች ኩባንያ በጅቡቲ በሚገኝ ወደብ ጉዳይ ቻይና መርቻንትስ ፖርት ሆልዲንግስ የተሰኘው ኩባንያ ጋር ካለበት ረጅም ጊዜ የፈጀ የፍርድ ቤት ሙግት ውስጥ አንድ ክርክር ማሸነፉን አስታውቋል። ይህም ቻይና መርቻንትስ ፖርት ሆልዲንግስ ጉዳዩ በጅቡቲ ፍርድ ቤት መታየት አለበት ብሎ የተከራከረበትን እና ዲፒ ወርልድ በተቃራኒ ጉዳዩ መታየት ያለበት ቻይና መርቻንትስ ፖርት ሆልዲንግስ በሚገኝበት ሀገር ሆንግ ኮንግ መሆን አለበት የሚለው ነው። እንደ አሶሲየትድ ፕሬስ ዘገባ ከሆነ ፍርድ ቤቱ ጉዳዩ በሆንግ ኮንግ እንዲቀጥል ወስኗል። የቻይናው ኩባንያ ጅቡቲ ከወደብ ስራ እንድታስወጣኝ ውጤታማ የሆነ ግፊት አድርጓል ባይ ነው ዲፒ ወርልድ ዓለም አቀፍ ፍርድ ቤቶች ዲፒ ወርልድ ለደረሰበት ኪሳራ 686.5 ሚሊዮን ዶላር ካሳ እንዲከፈለውና እንደ አውሮፓውያን አቆጣጠር በ2006 ከጅቡቲ ያገኘው የወደብ ኮንትራት በስራ ላይ እንዲቀጥል ከዚህ በፊት ወስነዋል። ዲፒ ወርልድ ግን በዚህ አላቆመም። በቢሊዮን የሚቆጠር ዶላር ካሳ ጠይቋል። ወደ ኢትዮጵያ ከውጭ የሚገባውን እቃ ሙሉ በሙሉ በሚባል ደረጃ የምታሸጋግረው ጅቡቲ የባህር በር ለሌላት ኢትዮጵያ በሶማሌላንድ በኩል የገቢ እቃዎች መተላለፊያ ከፍቷል በሚል ዲፒ ወርልድና ባራ ያስተዳድር የነበረውን ወደብ ይዛለች። አለች በሞኖፖል የያዘችው ስራ አደጋ ላይ እንደወደቀ ጅቡቲ ተገንዝባለች ብሏል ሪፖርቱ። ወደ ኢትዮጵያ የሚገባው 95 በመቶ የሚሆነው እቃ የሚያልፈው በጅቡቲ ወደብ ነው። ከ110 ሚሊዮን በላይ ህዝብ ያላት ኢትዮጵያ በአፍሪካ ቀንድ ታላቋ ኢኮኖሚ ነች። የአንበሳውን ድርሻ የዱባይ መንግሥት የሚቆጣጠረው ዲፒ ወርልድ ሰማንያ የሚሆኑ ደረቅና እርጥብ ወደቦችን በዓለም ዙሪያ ያስተዳድራል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ኡጋንዳ ውስጥ የገዳዩ ኢቦላ ቫይረስ ወረርሽኝ መከሰቱን የአገሪቱ ጤና ባለሥልጣናት አረጋገጡ። የኡጋንዳ የጤና ሚኒስቴር ባወጣው መግለጫ ማዕከላዊ የሀገሪቱ ክፍል ውስጥ ከትናንት በስቲያ ሰኞ አንድ ወጣት በቫይረሱ መሞቱን እና በወሩ መጀመሪያ ግድም የሞቱት ስድስት ዘመዶቹም ለኢቦላ ቫይረስ ሳይጋለጡ እንዳልቀሩ አክሎ አመልክቷል። መንግስት አስቸኳይ ምላሽ የሚሰጥ መርማሪ ቡድን ወደ ስፍራው መልአኩን ሪፖርተራችን ሃሊማ አቱማኒ ከካምፓላ ኡጋንዳ በላከችው ዘገባ ጠቁማለች። የዘገባውን ዝርዝር ደረጀ ደስታ ያሰማናል። የዩጋንዳ የጤና ሚኒስቴር ባለስልጣናት የተጠረጠረው የኢቦላ ጉዳይ የታየው ባለፈው ቅዳሜ ሙቤንዴ በተባለው የአገሪቱ ማዕከላዊ ከተማ መሆኑን ገልጸዋል። የሚኒስቴሩ ከፍተኛ ባለስልጣን ዶክተር ዲያና ኤትዋይን የ24 ዓመቱ ወጣት ሆስፒታል የገባው የሳምባ ምችና የተቅማጥ በሽታ ስለታየበት መሆኑን ገልጸዋል። ይሁን እንጂ የገዳዩ ኢቦላ በሽታ ምልክቶች የሆኑት ደረቅ ሳል፣ ከፍተኛ ትኩሳት፣ ማንዘፍዘፍ ደም የተቀላቀለ ትውከትና፣ የዓይን ውስጥ ደም መፍሰስ ምልክቶች በወጣቱ ላይ መታየታቸው ተገልጸዋል። ዶክተር አትዋይን ትናንት ማክሰኞ በሰጡት ጋዜጣዊ መግለጫ መርማሪ ቡድንና የኡጋንዳ ቫይረስ ምርምር ተቋም የኢቦላ ምርመራ ማድረጋቸውን ተናግረዋል። ውጤቱ ትናንትና ምሽት ይፋ ተደርጓል። በሱዳን የኢቦላ ዝርያ መገኘቱ ተረጋግጧል። እንዳለመታደል ሆኖ ለኢቦላ ቫይረስ የተጋለጠ መሆኑ የተረጋገጠ አንድ ታማሚ ወጣት የዛኑ ቀን መስከረም 9 2015 ዓ.ም ጧት ላይ ሕይወቱ አልፏል። አቶ አይን በወሩ መጀመሪያ ግድም የሞቱት ሶስት አዋቂዎችና ሶስት ህጻናትም ከአንድ ቤተሰብ የወጡ የቤተሰብ አባላት መሆናቸውን ገልጸው ለኢቦላ ቫይረስ ሳይጋለጡ እንዳልቀሩ መጠርጠሩን አክለው አመልክተዋል። የዓለም ጤና ድርጅት የኡጋንዳው ጽህፈት ቤት ለበሽታው ሳይጋለጡ አልቀሩም የተባሉ ሌሎች ተጨማሪ ስምንት ሰዎች መኖራቸውን አስታውቀዋል። የዩጋንዳ የጤና ሚኒስቴር ባለስልጣናት የበሽታውን ምንጭ እስካሁን ለማወቅ ያልቻሉ ቢሆንም ከዱር እንስሳት ወደ ሰዎች ሳይተላለፍ እንዳልቀረ መጠርጠሩን አስታውቀዋል። የዓለም ጤና ድርጅት ኢቦላ ኡጋንዳ ውስጥ ለመጨረሻ ጊዜ የታየው በ2011 ዓ ምት እንደነበር አስታውቀዋል። በሰሜን ዩክሬን የሩሲያ ኃይሎች በተከፈተባቸው የመልሶ ማጥቃት በርካታ ቦታዎችን እንዲለቁ ከተገደዱ በኋላ የሩሲያው ፕሬዚደንት ቭላዲሚር ፑቲን የአገራቸውን ተጠባባቂ ወታደራዊ ኃይል በከፊል እንደሚያንቀሳቅሱ አስታውቀዋል። ፑቲን በቴሌቪዥን ባስተላለፉት መልእክት የተጠባባቂ ኃይሉን ማንቀሳቀስ የሀገሪቱን ግዛትና ሉዓላዊነትን ለመጠበቅ አስፈላጊ ነው ብለዋል። የሩሲያው መከላከያ ሚኒስትር ሰርጌይ ሾይጉ በበኩላቸው 300 ሺህ የሚሆኑ ተጠባባቂዎችን ጦሩ እንደሚጠራ አስታውቀዋል። ፑቲን በመልእክታቸው የምዕራቡ ዓለም ሩሲያን ለማዳከምና ለማውደም መነሳቱን በመጠቆም ሩሲያንና ሕዝቧን ለመከላከል በእጃችን የሚገኘውን ማንኛውንም አማራጭ እንጠቀማለን ብለዋል። ምዕራቡ ዓለም በሚከተለው ሩሲያ ጠል ፖሊሲ እያንዳንዱን መስመር ተላልፈዋል ያሉት ፑቲን በኒውክሌር መሳሪያ ሊያስፈራሩን የሚሞክሩት ወገኖች የነፋስ መጠቆሚያው ወደ እነርሱ ዞሮ ሊያሳይ እንደሚችልም ማወቅ አለባቸው ብለዋል። የአውሮፓ ካውንስል ፕሬዚደንት ቻርልስ ሚሼል በትዊተራቸው እንዳሉት ፑቲን መግለጫውን የሰጡት ሀገራት ለተመድ ጠቅላላ ጉባኤ ተሰባስበው ለትብብር ጸጥታና ብልጽግና በመስራት ላይ ባሉበት ወቅት ነው። በዚህ ጦርነት ያለው አንድ ወራሪ ሩሲያ የተወረረው ደግሞ ዩክሬን ነው ያሉት ሚሼል የአውሮፓ ህብረት ለዩክሬን የሚያደርገው ድጋፍ የማያወላውል ነው ሲሉ አክለዋል። ፑቲን በንግግራቸው ሰባት ወራትን ያስቆጠረው የዩክሬን ወረራ ዓላማ ዶንባስ ክልልን ነፃ ማውጣት ሲሆን እዚያ የሚገኙ ሰዎች የዩክሬን አካል ሆነው መቀጠል አይፈልጉም ብለዋል። ዶንባስ ውስጥ በሞስኮ ቁጥጥር ስር ያሉት የሉሃንስክ እና የዶንስክ ተገንጣይ መሪዎች የሩሲያ አካል መሆናቸውን ለማወጅ በዚህ ሳምንት መጨረሻ ድምፅ ይሰጣል ሲሉ ትናንት አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የሐሰት ሪፈረንደም ልትተውን ሙከራ ላይ ነች ሲሉ አጣጥለውታል። ዋይት ሐውስ የሪፈረንደሙን እቅድ ወዲያውኑ ተቃውሞታል። በጦር ሜዳው ድል ያልቀናት ሞስኮ ወታደሮችን ከእነዚያ ክልሎች ለመመልመል የምታደርገው ጥረት ሳይሆን አይቀርም ሲል ዋይት ሐውስ አስታውቋል። በቦታዎቹ የዩክሬን አካል በመሆናቸው ሪፈረንደሙ የድንበርና የሉዓላዊነት መርሆዎችን የሚጥስ ነው ሲሉ የፕሬዝደንት ጆ ባይደን የብሔራዊ ጸጥታ አማካሪ የሆኑት ጄክ ሱሊቫን ተናግረዋል። በመጨረሻም አድማጮች የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ቀብር በመንግስታዊ ስነ ሥርዓት ለመደረግ መታቀዱን በመቃወም አንድ የሰባ ዓመት አዛውንት ዛሬ ራሳቸውን በእሳት አቃጥለዋል። የአገሪቱ ባለስልጣናት እና መገናኛ ብዙሃን እንዳሉት በጠቅላይ ሚኒስትር ቢሮ ደጃፍ ላይ ራሳቸውን ያቃጠሉት ግለሰብ በአብዛኛው ሰውነታቸው ላይ ጉዳት ቢደርስም የአደጋ ሰራተኞች ሲያገኟቸው ግን ራሳቸውን ያውቁ ነበር። ግለሰቡ ለፖሊስ በሰጡት ቃል ሆን ብለው ነዳጅ በሰውነታቸው ላይ በማርከፍከፍ እሳት እንደለኮሱ ተናግረዋል። ጃፓንን ለረጅም ዘመን ያገለገሉት የቀድሞው ጠቅላይ ሚኒስትር ሺንዞ አቤ በደቡብ ኮሪያ በሚገኝ ዩኒፊኬሽን ቸርች ከሚባል ቤተ ክርስቲያን ጋር ግንኙነት አላቸው ተብሎ የሚጠረጠሩ ሲሆን ባለፈው ሐምሌ እርሳቸውን በጥይት ተኩሰው በመግደል የተጠረጠሩት ግለሰብ ወላጅናታቸው ገንዘባቸውን ሁሉ ለማጣታቸው ይህን ቤተ ክርስቲያን ምክንያት ያደርጋሉ። አቤ በጃፓን ለረጅም ዘመን የገዛውን ለዘብተኛ ዲሞክራቲክ ፓርቲ የመሩ ሲሆን ፓርቲውም በፓርላማ ከሚወክሉት ግማሽ የሚሆኑት አባላት በደቡብ ኮሪያ ከሚገኘው ዩኒፊኬሽን ቸርች ከሚባል ቤተክርስቲያን ጋር ግንኙነት እንዳላቸው ፓርቲው ከሰሞኑ አስታውቆ ነበር። ይህ ከታወቀ በኋላ የህዝብ አስተያየት ቀስ በቀስ አቤ መንግስታዊ የቀብር ስነ ስርዓት አይገባቸውም ወደሚል ሲያዘነብል ለወቅቱ ጠቅላይ ሚኒስትር ፉሚዮ ኪሺዳ የነበረውን ድጋፍም ሸርሽሯል። አቤ ያገለገሉበትን ረጅም ዘመንና በዓለም አቀፍ መድረክ ያላቸውን ተቀባይነት ግምት ውስጥ በማስገባት መንግስታዊ የቀብር ሥነ-ሥርዓት ይገባቸዋል ሲሉ ጠቅላይ ሚኒስትር ኪሺዳ ይከላከላሉ። የሺንዞ አቤ ቀብር በሚቀጥለው ማክሰኞ የሚፈጸም ሲሆን የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሃሪስን ጨምሮ 6000 የሚሆኑ ታዳሚዎች እንደሚገኙ ይጠበቃል። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። እስከ አራት ሰዓት አብራችሁን ቆዩ። በእኔ በኩል መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መስከረም 11 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅ ይታየናት፣ የዌብና ማኅበራዊ የመገናኛ ቅንብሮች አሰናጃችን አባየው ገበያው፣ በቀጥታ ስርጭት የምስልና ድምፅ አቀናባሪው ደግሞ ጆጌል ነው። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን ታዲያ እስከ ምሽቱ አራት ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። ወደ ኢትዮጵያ ጉዳይ ይወስደናል። የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በዚህ ጊዜ ህወሓት ለትግራይ ህዝብ የክተት ጥሪ አቅርበዋል። ከማንኛውም ጊዜ በላይ የእያንዳንዱ ትግራዋይ ተሳትፎ የሚጠይቅ የህልውና ፈተና ገጥሞናል ያለው የትግራይ ክልል መንግስት ማዕከላዊ ኮማንድ በተባለ አካል የወጣ መግለጫ የጠላቶቻችን ያላቸውን ህልም ለአንዴና ለመጨረሻ ጊዜ ለማምከን እያደረግን ባለነው ጦርነት ሙሉ በሙሉ እንድትከት ሲል ነው ጥሪውን ያቀረበው። ከኢትዮጵያ መንግስት በኩል እስካሁን የቀረበ ተመሳሳይ የክተት ጥሪ የለም ለህወሓት ክስ ምላሽ ከመስጠት የተቆጠበው የኢትዮጵያ መንግስት ህወሓት ህዝባዊ ማዕበል የጦርነት ስልትን እንደሚከተል በመግለጽ በተደጋጋሚ መወንጀሉም ይታወሳል። ለጦርነት ዳግም መቀስቀስም ሁለቱም ወገኖች ጣታቸውን መቀሳሰራቸውን ቀጥለዋል። የዩናይት ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር መሰረታዊ አገልግሎቶች እንደገና ካልተጀመሩ ወደ ጦርነት ለመግባት እየተዘጋጁ እንደነበር የትግራይ ባለስልጣናት በጣም ግልጽ አድርገው እንደነበር አስታውሰዋል። ይህንን መነሻ ያደረጉ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የዩናይት ስቴትሱ ልዑክ ህወሓት ጦርነት ለመክፈት ማሰቡን ያውቁ እንደነበር ዘግይተው አምነዋል በማለት ይህ ደግሞ የተለያዩ ጥያቄዎችን እንደሚያስከትል ተናግረዋል። ልዩ ልዑክ ሀመር በበኩላቸው የኤርትራ ወታደሮች ወደ ኢትዮጵያ ትግራይ ክልል እንደገቡ ሀገራቸውን እንደምታውቅ በመግለጽም አውግዘዋል። በሀገራቸው ላይ የሚሰነዘሩ ውንጀላዎችን በድጋሚ ያጣጣሉት የኤርትራ ማስታወቂያ ሚኒስትር ግን ዩናይትድ ስቴትስና ምዕራባውያን ህወሓትን በተመለከተ ይዘውታል ያሉትን አቋም በጽኑ አውግዘዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያ ኮሚሽን ያወጣው ሪፖርት የኢትዮጵያ መንግስት አጣጥሎታል። ለዚህ ሁሉ ዝርዝር ኬኔዲ አባተ። የትግራይ ክልል መንግስት ማዕከላዊ ኮማንድ የተባለው አካል ትናንት ምሽት ላይ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይልና ፋኖ እንዲሁም የኤርትራ ሰራዊት በተለያዩ ግንባሮች ሰፊ ጥቃት ጀምረዋል በማለት ከሷል። የትናንቱ መጠነ ሰፊ ጥቃት የተጀመረው መግለጫው በትግራይ እና በኢትዮጵያ መካከል በመካሄድ ላይ እንደሚገኝ የጠቀሰው ጦርነት በሰላም እንዲፈታ የክልሉ መንግስት ከዓለም አቀፍ ማህበረሰብ የቀረበውን ጥሪ ተቀብሎ ምላሽ በሚጠባበቅበት ጊዜ እንደሆነ አመልክቷል። ህወሀት በዚሁ መግለጫው ለትግራይ ህዝብ በሚል ባስተላለፈው መልእክት በአሁኑ ወቅት ከማንኛውም ጊዜ በላይ የእያንዳንዱን ትግራዋይ ተሳትፎ የሚጠይቅ የህልውና ፈተና ገጥሞናል ብሏል። በመሆኑም የጠላቶቻችንን ህልም ለአንዴና ለመጨረሻ ጊዜ ለማምከን እያደረግን ባለው ጦርነት ሙሉ በሙሉ እንድትከቱ ሲል ለክልሉ ህዝብ ጥሪ አቅርቧል። በኢትዮጵያ ፌዴራል መንግስት በኩል ግን ተመሳሳይ ህዝባዊ የክተት ጥሪ አልቀረበም። ህወሀት በትግራይ ክልል ላይ መጠነ ሰፊ ጥቃት ተከፍቷል በሚል ስለሰነዘረው ውንጀላ እስካሁን ከኢትዮጵያ ከኤርትራ፣ ወይም ከሌላ ወገን ማረጋገጥ አልተቻለም። ህወሀት ህዝባዊ ማዕበል የጦርነት ስልትን እንደሚጠቀም ከዚህ ቀደም በተደጋጋሚ የከሰሰው የኢትዮጵያ መንግስት አሁን እየተካሄደ ያለው ጦርነት ስለሚገኝበት ሁኔታ መረጃ ከመስጠት እንደተቆጠበ ቀጥሏል። ከአምስት ወራት በላይ የዘለቀውን የተናጥል የተኩስ አቁም ስምምነት ወደ ጎ ጎን በመተው ጦርነቱን ጀምሯል በሚል ሁለቱ አካላት እርስ በርስ ይወነጃጀላሉ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ትናንት በበይነመረብ ለጋዜጠኞች መግለጫ በሰጡበት ወቅት የሰሜን ኢትዮጵያው ጦርነት ዳግም የተቀሰቀሰው በምን ምክንያት እንደሆነ ተጠይቀው በቅርቡ በመቀሌ ያደረጉትን ጉብኝት በመጥቀስ ምላሽ ሰጥተዋል። along with some other uh, colleagues on August 2nd, the tigrayan uh, authorities were very clear that they uh, were preparing for potential hostilities <inaudible> የትግራይ ባለስልጣናት የትግራይ ሕዝብ ክፉኛ እንዲሰቃይ ምክንያት ሆኗል ብለው ያቀረቡት የአገልግሎት ጉዳይ ወደ ነበረበት ካልተመለሰ ሊፈጠር ለሚችል ጦርነት እየተዘጋጁ እንደሆነ በጣም ግልጽ አድርገው ነበር። የትግራይ ብቻ ሳይሆን የአፋርና የአማራ ሕዝቦችም አገልግሎት አያገኙም። እናም ይህ መስተካከል ወደሚገባው አንኳር ጉዳይ የሚሄድ ነው። ከኢትዮጵያ መንግስት የማደንቀው ነገር ለመላው ኢትዮጵያውያን አገልግሎቶችን ለማቅረብ ጥረት የማድረግ ኃላፊነት እንዳለባቸው ይገነዘባሉ። ይህንን ለማድረግ ግን አስቻይ ሁኔታ ይፈልጋሉ። ምቹ የሆነ የደህንነት ሁኔታ ያስፈልጋል፣ እና ወደዚህ ለመድረስ በጣም ጥሩ መንገድ አገልግሎቶቹን እንዴት ወደ ነበሩበት መመለስ እንዳለባቸው መንገዶቹን ማፈላለግ እንዲቻል በቅድሚያ ጦርነት ለማቆም መስማማት ነው። ይህም በአጭር ጊዜ ውስጥ መከናወን አለበት። እያበረታታን ያለነውም ይህንኑ ነው ነው ያሉት። ይህንን የልዩ ልዑኩን ንግግር መነሻ ያደረጉት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የዩናይትድ ስቴትስ ልዩ ልዑክ ህወሀት ጦርነት ለመክፈት ማሰቡን ያውቁ እንደነበር ዘግይተው አምነዋል በማለት ይህ ደግሞ የተለያዩ ጥያቄዎችን እንደሚያስከትል ገልጸዋል። ሁኔታው ዩናይትድ ስቴትስና የአውሮፓ ህብረት ጥፋቱን በህወሀት ተጠቂዎች ላይ የሚያሳብቡበትን የተሳሳተ ፖሊሲም ያጋለጠ ነው ብለዋል። ሚኒስትሩ ልዩ ልዑኩ ማይክ አመርና አብረዋል ቸው ወደ መቀሌ ተጉዘው የነበሩ አካላት ከመቀሌ ሲመለሱ በትግራይ ክልል መሠረታዊ አገልግሎቶች ወደ ነበሩበት እንዲመለሱና አገልግሎቶቹን ለመሸየው መንግስት የደህንነት ዋስትና እንዲሰጥ የሚገልጽ ደብዳቤ ከህወሀት ለፌዴራሉ መንግስት ይዘው መመለሳቸው ይታወሳል። የኢትዮጵያ መንግስት በወቅቱ በሰጠው ምላሽ ወደ ክልሉ ያቀኑት የተለያዩ ሀገራት ልዑካንና አምባሳደሮች ህወሀት ወደ ሰላም ድርድር እንዲመጣ ግፊት ከማድረግ ይልቅ ቅድመ ሁኔታ ይዘው ተመልሰዋል በማለት በድርጊታቸው ማዘኑን ገልጾ ነበር። መንግስት ያለምንም ቅድመ ሁኔታ የሰላም ንግግሮችን በመጀመር አገልግሎቶቹን ወደ ነበሩበት ለመመለስ የሚያስችል ምቹ ሁኔታ መፍጠር እንደሚያስፈልግም አቋሙን በተደጋጋሚ ሲያሳውቅ ቆይቷል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በወቅቱ ልዑካኑና አምባሳደሮቹ ከመቀሌ ይዘው በተመለሱት ደብዳቤ ማዘናቸውን በመግለጽ በትዊተራቸው ባሰፈሩት ጽሁፍ በህወሓትና በመንግስት መካከል ለሚደረግ የሰላም ንግግር የአፍሪካ ህብረት ብቻ ብቸኛው መንገድ እንደሆነ ጠቅሰው ነበር። የኢትዮጵያ መንግስት የጦርነቱን ቀስቃሽ አካል አላወገዘም ሲል ዓለም አቀፉን ማህበረሰብ ሲተች ቆይቷል። ህወሀትም በበኩሉ ጦርነቱን የቀሰቀሰው የኢትዮጵያ መንግስት እንደሆነ በተደጋጋሚ መግለጹ አይዘነጋም። ኤርትራ ወደ ግጭቱ መግባቷን እና በትግራይ ክልል ላይ መጠነ ሰፊ ጥቃት መክፈቷንም ህወሀት ገልጿል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ አመርም የኤርትራ ወታደሮች ወደ ኢትዮጵያ ትግራይ ክልል እንደገቡ ሀገራቸው እንደምታውቅ ገልጸው ይህንንም አውግዘዋል። ይህ በጣም አሳሳቢ እንደሆነና መቆም እንዳለበት ከአስመራ ጋር በቀጥታ መነጋገር የሚችሉ አካላት እንዲያሳውቁ እናበረታታለን ሲሉም አክለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ ልዩ ልዑኩ በኤርትራ ላይ ያልተገባ ንግግር አድርገዋል በማለት ተችተዋል። ማይክ አመር በኢትዮጵያ ያደረጉትን ጉብኝት እንዲሁም ከጉብኝታቸው በኋላ የሰጡትን ማብራሪያ በተመለከተ ከኢትዮጵያ መንግስትና ከህወሓት ወገን እስካሁን በግልጽ የተባለ ነገር የለም። ይህ በእንዲህ እንዳለ የኢትዮጵያ መንግስት የተመድ የሰብአዊ መብት ባለሙያዎች ኮሚሽን ያወጣውን ሪፖርት አጣጥሏል። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ሰኞ ዕለት ባወጣው የመጀመሪያ ሪፖርት በ2013 ጦርነቱ ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቋል። በተለይ የኢትዮጵያን መንግስት ተጠያቂ ያደረገው ኮሚሽኑ የኢትዮጵያ ፌዴራል መንግስትና አጋሮቹ በትግራይ ክልል የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል ብሎ ለማመን የሚያበቃ ምክንያት አለ የሚል ድምዳሜ ላይ ደርሻለሁ ብሏል። መንግስት በአየር ኃይልም ጭምር በትግራይ ክልል የበርካታ ሰላማዊ ሰዎችን ህይወት የቀጠፈ ኢሰብአዊ ተግባር ፈጽሟል ሲልም ከሷል ሌሎች በርካታ ወንጀሎችን በመዘርዘርም መንግስትን ተጠያቂ አድርጓል። የተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት ባወጣው መግለጫ ታዲያ የኮሚሽኑ ሪፖርት ከዚህ ቀደም በኢሰመኮና በራሱ በተባበሩት መንግስታት ድርጅት በጥምረት በተካሄደው የምርመራ ውጤት ላይ መሰረት ማድረግ እንዳለበት በሰብአዊ መብቶች ምክር ቤት የተቀመጠውን መመሪያ ያላከበረ እንደሆነ ጠቁሟል። በተጨማሪም አባላቱ የሰብአዊ መብት ጥሰት ወደ ተፈጸመባቸው ቦታዎች እንዲጓዙ በመንግስት የተመቻቸውን እድል ሳይጠቀሙ በርቀት ያከናወኑት ምርመራ መሆኑን በመጥቀስ ተቀባይነት እንደሌለው አመልክቷል። ሪፖርቱ በኢትዮጵያ ያለውን ውጥረት የሚያባብስ እንደሆነም በመጥቀስ ኮሚሽነሮቹ ለሀገሪቱ የወደፊት ሰላምና እርቅ ግዴለሽ አቋም አላቸው በማለት ተችቷል። በሰሜኑ ግጭት ለተከሰቱ ኢሰብአዊ ተግባራት ተጠያቂነትን ለማስፈን በሚል በመንግስት የተቋቋመው የሚኒስትሮች ግብረ ኃይልም ዛሬ በሰጠው መግለጫ መንግስት ኮሚሽኑ ያዘጋጀው ሪፖርት ለሰብአዊ መብት ከመቆርቆር የመነጨ ሳይሆን ሌላ የፖለቲካ አጀንዳ ያነገበ ነው ብሎ እንደሚያምን ገልጿል። ሪፖርቱን በማስመልከት የህወሓት ቃል አቀባይ አቶ ጌታቸው ረዳ በሰጡት ምላሽ ይህንን ስንጠብቅ ነበር የቆየ ነው ማለታቸውን ኤፍፒ ዘግቧል። የተመድ የሰብአዊ መብቶች ምክር ቤት የባለሙያዎቹ ኮሚሽን ባወጣው ሪፖርት ላይ ለመወያየት ለነገ ስብሰባ ጠርቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባተን ሰፊ ዝርዝሮች ለያዘው ወቅታዊ ዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ኒውዮርክ ያሻግረናል። በመግቢያው ወደ አስተዋወቅ ነውና በኬኔዲም ዘገባ የሰማ ናቸው። የዩናይት ስቴትሱ የአፍሪካ ቀንድ ልዩ ልኡክ አምባሳደር ማይክ ሀመር በተለይ ከአሜሪካ ድምጽ ጋር ያደረጉት ቃለ ምልልስ ነው። በኒውዮርኩ የተባበሩት መንግስታት ድርጅት ጉባኤ በተገኙበት ከስፍራው የሚገኘው ባልደረባችን ሀብታሙ ስዩም አነጋግሯቸዋል። አምባሳደር ማይክ ኤ ሃመር ዘርፈ ብዙ ችግሮች ለተነባበሩበት የአፍሪካ ቀንድ ቀጠና አማራጭ መፍትሄዎችን ይፈልጉ ዘንድ ከሰሞኑ በዩናይትድ ስቴትስ መንግስት የተሾሙ ልዩ ልኡክ ናቸው። የተሰጣቸው ኃላፊነት ፈታኝነት የተሞላበት ቢሆንም ፕሬዚደንት ባይደንም ሆነ የውጭ ጉዳይ መስሪያ ቤቱ ኃላፊ አንቶኒ ብሊንከን ይህንን ትልቅ ፋይዳ ያለው በአፍሪካ ቀንድ ሰላምን የማምጣት ኃላፊነት እንድረከብ ስለጠየቁኝ ክብር ተሰምቶኛል ይላሉ። አምባሳደር ሃመር የኢትዮጵያ ጉዳይ ቅድሚያ ከሚሰጧቸው መካከል I'm in the first couple of months, uh, most focused of course in the crisis in northern Ethiopia. <inaudible> ተፋላሚ አካላት የአፍሪካን ሕብረት ወደሚመራው ንግግር እንዲመጡ ማድረግ የምንችልበት አቋም ላይ የምንደርስበትን መንገድ ለማየት እንሞክራለን። ብዙ ስራ ይጠብቀናል። ከዚህ በተጨማሪ ከታላቁ የህዳሴ ግድብ ጋር በተያያዙ ጉዳዮች ላይም እየሰራሁ እገኛለሁ። የሁሉንም የሦስቱንም አካላት ማለትም የግብፅ፣ የሱዳንና የኢትዮጵያን ዋነኛ ፍላጎቶች የሚያሟላ ስምምነት ላይ መድረሱ ቀጠናውን የሚያረጋጋና ጠቃሚ ምጣኔ ሀብታዊ መዋለ ነዋይም የሚያመጣ እንደሆነ ይሰማናል። ከልዩ ልዑክ ማይክ ሃመር በፊት አምባሳደር ጄፍሪ ፈልትመንና አምባሳደር ዴቪድ ስትራስፊልድ የልዩ ልዑክነቱን ኃላፊነት ይዘው ነበረ። ይሁንና ኢትዮጵያ ውስጥ ሲፋለሙ የሰነበቱ አካላትን ወደ ጠረጴዛ በማምጣት ረገድ የተሳካላቸው አይመስልም። አዲሱ ልዩ ልዑክ ከእሳቸው በፊት ከነበሩት ጋር በነበራቸው ንግግር ተፈላጊ ውጤት እንዳይገኝ ያገዱ ተግዳሮቶችን ለይተው እንደሆነ ላቀረብንላቸው ጥያቄ ቀጤውም መልሰዋል። ከኔ በፊት ከነበሩት ልዩ ልዑክ አምባሳደር ፌልትማንና አምባሳደር ሳተርፊልድ ጋር እንዲሁም በኢትዮጵያና በቀጠናው ጉዳይ ከእኔ በተሻለ እውቀቱ ካላቸው ሌሎች በርካታ ሰዎች ጋር ተነጋግሬ ያለሁ። ወደዚህ ስራ በመጣሁበት በዚህ አጭር ጊዜ ግልጽ የሆነልኝ ነገር በኢትዮጵያ መንግስትና በትግራይ ባለስልጣናት መካከል የመተማመን እጥረት መኖሩን ነው። ለእኛ ጥያቄም ፈተናም የሚሆንብን ገዥነት ወዳላቸው ቃል ኪዳናት ወደሚያደርሱ ንግግሮች ለመግባት የሚያስችል የመተማመን መንፈስን መፍጠር ነው። የዩናይትድ ስቴትስ ኃላፊነት ተደራዳሪ አካላት ወደ ንግግር በሚገቡ ጊዜ መተማመን እንዲሰማቸው በማድረግ ጉዳያቸውን በንግግር መፍታት የሚያስችላቸው ጠንካራ ማዕቀፍ ለመፍጠር ያስችላሉ የምንላቸውን የአፍሪካ ሕብረት ለሚመራቸው ንግግሮች ድጋፍ መስጠት ነው ብዬ አስባለሁ። በንግግሩ ወቅት የተገቡ ቃሎች ክትትል ይደረግባቸዋል። ተፋላሚዎቹ አካላት ጦርነት ውስጥ በሚገኙበት ጊዜ ይህንን ማድረግ ምን ያህል ፈታኝ እንደሆነ ስለምንገነዘብ ጉዳዩን አቅልዬ ላየው አልሻም። በህዝቦች ላይ የፈጠረው ሰቅጣጭ ስቃይ ሲወሳም ሁለቱም ተደራዳሪ አካላት በያዙት አቋም እንዲጸኑ ያደርጋል። ይሁንና መሪዎች ለሰላም እድል ለመስጠት ወደ ጠረጴዛ ለመምጣት ጽናቱ ሊኖራቸው ይገባል። የዩናይትድ ስቴትስ ፍላጎት የአሁኑን ጦርነት አስቁሙ ሰላምን ማስፈን ብቻ ሳይሆን ኢትዮጵያን የግዛት ሉዓላዊነትና አንድነት መደገፍ እንደሆነ ያነሱት ልዩ ልዑክ ማይክ ኤ ሃመር በቅርቡ ኢትዮጵያ ውስጥ በነበራቸው ቆይታ ከተለያዩ የሀገሪቱ ክልል መንግስታትና አፍሪካ ህብረት ባለሥልጣናት ጋር መነጋገራቸውን ያውሳሉ። የሰላም ጥረቱ ይሳካ ዘንድ ከአህጉራዊ እንዲሁም ዓለም አቀፋዊ ተቋማት ጋር በመደረግ ላይ የሚገኙ የጋራ እንቅስቃሴዎችንም አንስተዋል። በአሁኑ ጊዜ ዋነኛ ትኩረት ያረፈበት ሁለቱ አካላት የተቀበሉት የአፍሪካ ህብረት የሚመራውን ሂደት ነው። የትግራይ ባለስልጣናት በኢትዮጵያ የዘመን መለወጫ ቀን ያወጡትን መግለጫ የተመለከተ ነው ይመስለኛል። በይፋ ለመነጋገር ዝግጁ መሆናቸውን ግልጽ አድርገዋል። ሁለቱ አካላት የሚስማሙበት ከሆነ በጠላትነት መፈላለግን ለማቆም የጋራ ስምምነት ላይ ለመድረስ ያላቸውን ፍላጎት አሳይተዋል። የኢትዮጵያ መንግስትም ለሰላም ሲል በየትኛውም ጊዜ ወደ የትኛውም ስፍራ ለማምራት ያለውን ቁርጠኝነት በድጋሚ አሳውቀዋል። በተለይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሚደረግበት በዚህ ሳምንት ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅት፣ አውሮፓ ህብረት እና ከሌሎችም አካላት ጋር ሁኔታዎችን የበለጠ ለመረዳት ለነኚህ ንግግሮች ማዕቀፍ ለማበጀትና ና ወደፊት እንዲሻገሩ የሚያደርግ ማዕቀፍ ለማየት በጋራ እየሰራን ነው። ረዳት ጸሐፊያችን ሞሊፊ ከሰሞኑ በኬንያ ፕሬዚደንት ዊሊያም ሩቶ በዓለ ሲመት ላይ ነበሩ። ፕሬዚደንት ሩቶም የቀድሞ ፕሬዚደንት ኡሁሩ ኬንያታ በእነዚህ ጥረቶች ተሳታፊ እንዲሆኑ ያላቸውን ፍላጎትም አሳይተዋል። ስለዚህ ሁሉንም አካላት ከጦርነት አውድማ ይልቅ ወደ ጠረጴዛ በማምጣት ለተወሰኑ ፖለቲካዊ ችግሮችና ጉዳዮች እልባት ለመስጠት በርካታ ዲፕሎማሲያዊ ሥራዎች በዚህ ሰዓት እየተሰሩ ነው። ከተለያዩ የኢትዮጵያ ዲያስፖራ ቡድኖች ጋር በነበራቸው ንግግር አንዳንድ ውይይቶች ምን ያክል በጽንፍና ጽንፍ ላይ እንደቆሙና አደገኛም እንደሆኑ እንደተረዳው የጠቀሱት አምባሳደር ማይክ ኤ ሃመር ለተሻለ ሰላማዊ ሁኔታ ኢትዮጵያውያን ሊይዙት ስለሚገባው መንገድ አስተያየታቸውን ሰጥተዋል። ፖለቲካል ኢሹ ሹድ ቢ ዲስከስድ ፖለቲካዊ ጉዳዮች ፓርላማ ውስጥ ለውይይት ሊደረግባቸው በምርጫ ሊቃኙ ይገባል እንጂ በጠመንጃ አፈሙዝ ሊፈቱ አይገባም። ይሄ በዳያስፖራው ብቻ ሳይሆን በሁሉም የማህበረሰብ አባላት ሊደገፍ ይገባል ብዬ አስባለሁ። ኢትዮጵያውያን የሰላም ጥሪ በማቅረብ የእነዚህ የተለያዩ ቡድኖች መሪዎች ጦርነት የማያዛልቅ መሆኑን እንዲረዱ ማድረግ ያሻል። ህዝቡ የሚፈልገው ሰላም ነው። ይህንን በጉልህ መሰማቱን በቀጠለ ቁጥር መሪዎችም ወደፊት የሚያሻግረው ይሄው ብቻ መሆኑን ይገነዘባሉ። ዩናይትድ ስቴትስ ከአጋሮቿ ጋር በመሆን ለዚሁ እንሰራለን። እየሰጠን ባለው ሰብአዊ ድጋፍ እኮራለሁ። በተለይም በሶማሌ ክልል ለተፈጠረው ድርቅ የሚሆን ነዋሪዎች የሚመገቡትን እንዲያገኙ የሚያደርግ ድጋፍ ሰጥተናል። ኢትዮጵያ የተጋረጡባትን ችግሮች እልባት እንድታገኝላቸው ለማስቻል ከዓለም አቀፉ ማህበረሰብ ከፍተኛ የሆነ መልካም ፍቃድና ልግስና ፍላጎት አለ። ጦርነት ባለበት ሁኔታ ግን ይህንን ማድረግ አስቸጋሪ ነው። በዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ኤ ሃመር ተፋላሚ አካላት ጦርነትን ማቆምና ለሰላም ዕድል መስጠት እንዳለባቸው በድጋሚ አሳስበዋል። ኢትዮጵያም ከዓለም አቀፍ እንቅስቃሴዎችና ድጋፎች ተጠቃሚ ልትሆን እንደሚገባም መክረዋል። ለአሜሪካ ድምፅ ሀብታሙ ስዩም ኒውዮርክ። ሀብታሙ ስዩምን ለቃለ ምልልሱና ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ጄኔቫ ነው የምንሻገረው። በኢትዮጵያ ጉዳይ ላይ ያተኩራል። ይሄም ቀደም ብሎም በዘገባዎቹ የተጠቀሰው በጄኔቫ የሚገኘው የተባበሩት መንግስታት የሰብአዊ ምክር ቤት በኢትዮጵያ ጉዳይ ላይ ያቋቋመው የባለሙያዎች ቡድን ከትላንት በስቲያ ያሰኘው የሰሜን ኢትዮጵያ ጉዳይን አስመልክቶ ያወጣውን አዲስ ሪፖርት ይመለከታል። ዳግም ጦርነት ባገረሸባት ኢትዮጵያ ተጨማሪ የጭካኔ ድርጊቶች ሊፈጸሙ ይችላሉ ሲል ያስጠነቀቀው የቡድኑ ዘገባ በግጭቱ ያሉ ወገኖች የጦር ወንጀል ስለመፈጸማቸውና ና የሰብአዊ መብት ስለመጣሱ አሳማኝ ምክንያት አለ ብሏል በዘገባው ይህንን አስመልክቶም የኢትዮጵያ መንግስት በሰጠው ምላሽ ቀደም ሲል ጦርነቱን የጀመረውና አሁንም የሰብአዊ ረድኤቱን ስራ በማደናቀፍ አዲስ ጦርነት የከፈተውን ኃይል ተጠያቂ ማድረግ ያልፈለገ ውሳኔ ሲል ሪፖርቱን ያጠናቀረውን ቡድን ወቅሷል። የመንግስታቸውን አቋም የገለጹት በጄኔቫ የኢትዮጵያ ቋሚ መልክተኛና ባለሙሉ ስልጣን አምባሳደር ዘነበ ከበደ ቀድሞውንም መቋቋም ያልነበረበት ሲሉ መንግስታቸው ከመሰረቱ የቡድኑን መቋቋም መቃወሙን ተናግረዋል። ይሄ የተቋቋመው ኮሚሽን በአፋር እና በአማራ ክልል የደረሰውን ጉዳትና ጥፋት እንዲያጣራ ሳይሆን ኦልሬዲ የተጣራውን መልሶ እንዲያጣራ ስለነበረ የተቋቋመው። ይሄም የሆነው ደግሞ በፖለቲካ ምክንያት ነው። የሚፈልጉት እዛ በቀረበው ሪፖርት ውስጥ አንዳንዶች ምዕራባውያን ስላልፈለጉ እሱን ለማምጣት ነበርና በተቋቋመበት ጊዜ ተቃውመናል ሪዞሉሽንም እንዳይጸድቅ፣ እነዚህም እንዳይቋቋሙ፣ በዚህም የተነሳ ኢትዮጵያ ውስጥ ገብቶ እንዲያጣራን ተቃውመናል። ቆይቶም ሁኔታውን የማስተካከል እድል ከኖረ በሚል ሊያሰራ የሚችል ሁኔታ ሊፈጠር በሚችልበት መንገድ ላይ ለመነጋገር የኢትዮጵያ መንግስት በተለያዩ ጊዜያት ቡድኑን ማግኘቱን የጠቀሱት አምባሳደር ዘነበ በመጨረሻው በሪፖርቱ የታየው ድምዳሜ ግን ቀድሞውንም ተጨባጭ ምርመራ ማካሄድ ሳይሆን የፖለቲካ ዓላማ ለማሳካት የተፈጸመ ነው ስንል ያቀረብነውን መከራከሪያ ያረጋገጠ ነው ሲሉ ቡድኑን ከሰዋል። አንዳንዶቹ አይ መቋቋም አልነበረበትም የሚል ሀሳብ ስለነበረ ሀሳባቸውን ቀይረው ያልተጣራውን የሚያጣሩ ከሆነ እና ወደ ድሮ የማይመለሱ ከሆነ ሞዳሊቲስ ኦፍ ኢንጌጅመንት ላይ ተስማምተን እንሰራለን ብለን ሁለት ጊዜ ጄኔቫ ውስጥ እና ኢትዮጵያ ውስጥ አግኝተ ናቸዋል። ነገር ግን ዝግጁ ባለመሆናቸው ሊሳካ አልቻለም። እነሱ ግን ኢትዮጵያ ውስጥ ሳይገቡ ምንም ማስረጃ ሳያገኙ ሀያ ሰው ኢንተርቪው አድርገው ሄደው የተጎዱ ሰዎችን ሳያገኙ ምስክር ሳያነጋግሩ ሰርከምስታንሻል ኤቪደንስ ሳይኖራቸው ያዘጋጁትና ያወጡት መረጃውን የሰበሰቡበት መንገድ፣ ማጣራቱን የተደረገበት መንገድ፣ ማስረጃውን አናላይዝ ያደረጉበት መንገድ በፍጹም ተቀባይነት የሌለው የሰብአዊ መብት ማጣራት ሪፖርት ሳይሆን የፖለቲካ መግለጫ የፖለቲካል ስቴትመንት ነው ያቀረቡት። ድሮውንም ለፖለቲካ አላማ ነው የተቋቋሙት ብለን ስንል የነበረውን እውነት ያደረገ ነው። ሪፖርቱ አያይዘውም የፌዴራሉ መንግስትና አጋሮቹ ስድስት ሚሊዮን ለሚደርሰው የክልሉ ህዝብ የኢንተርኔት የቴሌኮሚኒኬሽንስ እና ባንክን ጨምሮ መሠረታዊ አገልግሎቶች ከአንድ ዓመት በላይ እንዳያገኝና ዘጠና በመቶ የክልሉ ህዝብ እጅግ ለከፋ ሁኔታ እንዲዳረግ አድርጓል በሚል ወንጅሏል። መንግስታቸው ለተረጂው ህዝብ እርዳታ በአፋጣኝ እንዲደርስ ያደረገው በግልጽ ይታወቃል ያሉት አምባሳደር ዘነበ ግን ለእርዳታ የመጣውን ምግብ ከተረጂው አፍ የቀማና አምስት መቶ ሰባ ሺህ ሊትር ነዳጅ ከዓለም የምግብ ፕሮግራም በኃይል የወሰደና አሁንም ድንበር ጥሶ ወረራ የፈጸመ ወገን ተጠያቂ በማድረግ ፋንታ ሆን ተብሎ የኢትዮጵያን መንግስት ለመኮነን እየተደረገ ነው ሲሉ ይወቅሳሉ። ለአምስት ወራት ለኢትዮጵያ መንግስት ተዘርግቶ የነበረውን የሰላም ውሳኔ በመጣስ እንደገና ወረራን እንደ አውሮፓ አቆጣጠር ኦገስት ሀያ አራት ጠዋት ድንበር ጥሶ ወደ አማራ ክልልና ወደ አፋር ክልል ለሁለተኛ ጊዜ በወረራ ገብቶም እነ ቆቦና የመሳሰሉ አካባቢዎችን ይዟል። ወረራ የጀመረበትን ጉዳይ እነሱ መኮነን ሲገባው የተባበሩት መንግስታት ሴኪሪቲ ካውንስል ኢትዮጵያን አጀንዳ ላይ አድርጎ ኮንደምን እንዲያደርግ እስከዛ መግባት ሄደዋል። ምክንያቱም እሱ የፖለቲካ ጉዳይ የሴኪሪቲ ካውንስል ጉዳይ እንጂ የሰብአዊ መብት ጉዳይ አይደለም። በአጠቃላይ እሱ የሚያሳየው ምንድን ነው? ይሄ ኤክስፐርት ኮሚሽን በእርግጥም የተቋቋመው ለሰብአዊ መብት ማጣራት ሳይሆን ለፖለቲካ አላማ ስለሆነ ይሄንን አንቀበልም። ሪፖርቱን ልኮልን ነበር። የኢትዮጵያ መንግስት አቋም በሪፖርቱ ላይ እዛ የተነሱትን ምንም ማስረጃ የሌላቸው መሰረት የሌላቸው መሆናቸውን በሚገባ አሳይተን ለተባበሩት የዓለም መንግስታት የሰብአዊ መብቶች ምክር ቤት ፕሬዚደንት የኢትዮጵያ ኦፊሻል ዶክመንት አድርገው እንዲያሰራጩ ሰጥተናል። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በሰጡት ጋዜጣዊ መግለጫ የቡድኑን ሪፖርት መውጣት ሲጠብቁ መቆየታቸውንና በአብዛኛው እንደሚስማሙበት፣ ሰራዊታቸውን በሚመለከቱ ጉዳዮች ላይ ግን ልዩነት እንዳላቸው ተናግረዋል። ጥሩ ጥሩ ነጥቦችን አንስቷል የኤርትራ መንግስትና የአብይ መንግስት ጦር ወንጀሎችን እንደፈጸሙ የሚያረጋግጡ ማስረጃዎችን አግኝተናል የሚሉ ኮንክሉዥኖች አሉት። በብዛት እነዚህ ነጥቦች እኛም ስንታገልባቸው የቆየናቸው ነጥቦች ናቸው። ትክክል ናቸው። ከእኛ ሰራዊት እንቅስቃሴ ጋር በተያያዘ የተነሱ ጥያቄዎች አሉ። እዛ ላይ ሰፊ ልዩነት አለን። ግን በተደጋጋሚ ስንለው እንደቆየ ነው። ሰራዊታችን ብሶት የወለደው ሰራዊት ነው። ራሱ ላይ ደረሰውን፣ እህቶቹ እናቶቹ ላይ ደረሰውን ነገር የሚፈጽም ሰራዊት አይደለም ብለን እናምናለን። ዋናው መፍትሄ ግን ነፃ ምርመራ ተደርጎ ማን ተጠያቂ እንደሚሆን ለማረጋገጥ በተደጋጋሚ ፈቃደኝነታችን ስንገልጽ ቆይተናል። አድማጮች፣ ሪፖርቱንና ተያያዥ ሂደቶችን አስመልክቶ የሚነሱ ጉዳዮችንም ተከታትለን እናቀርባለን። አድማጮች አሁን ደግሞ ለሰባ ሰባተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ወደ ኒውዮርክ እንመለሳለን። ቀደም ብዬ እንደጠቀስኩት ባልደረባችን ሀብታሙ ስዩም ይህንኑ ለመዘገብ ከዚያው ይገኛል። አሁን በስልክ መስመር አግኝተነዋል። ሀብታሙ እንደምን አልክ? እንደምን ውልሀል? አሉላ እንደምና መሻቸው አድማጮች አመሰግናለሁ ሀብታሙ። እንግዲህ የጉባኤውን ውሎ አንዳንዱን አንኳር አንኳሩን ተነሳልናለ። ዋናው ተናጋሪ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ነበሩና ሰፊ ትኩረት ሰጥተው የተለያዩ ርዕሶች ላይ ተናግረዋል። የዩክሬንም ጉዳይ አንስተዋል። እንደው በዋናነት የተናገሯቸውን ነገሮች ብናነሳ መልካም። አሉላ እንግዲህ በዛሬ ሁለት ሰፊ ጊዜ የወሰደ ንግግር ካደረጉ መሪዎች መካከል የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አንዱ ናቸው። ባይደን በኮቪድ አስራ ዘጠኝ ወረርሽኝ በአየር መንዘት ለውጥና በዩክሬን ጦርነት ምክንያት ዓለም የገጠማትን ፈተና በሰፊው አውቅተዋል። በተለይ ቀደም ብለህ እንደጠቀስከው የዩክሬን ጦርነት በተመለከተ ከረር ከረር ያሉ ሀሳቦችን አቅርበዋል። በሩሲያው መሪ ቭላድሚር ፑቲን ላይ የሰላ ትችት አሰምተዋል። ከዩክሬን ጋር በተያያዘ ካነሷቸው በርካታ ጉዳዮች መካከል አድማጮች አንዱን እናሰማቸው። The United States wants this war to end on just terms, on terms we all signed up for. And then I'm telling you, United States, you're not going to be able to win this war. የሌላን ሀገር ግዛት በኃይል መያዝ አይቻልም ብለን በተፈራረምንበት መርህ መሰረት እንዲያከትም እንፈልጋለን። ይህን መርሃችንን አደናቃፊ ሆና የቆመች ብቸኛ ሀገር ሩሲያ ናት። ስለዚህም እኛ የዚህ ተቋም አባላት የሆን ይህን መርህ ልናስከብር የቆም የተባበሩት መንግሥታት ድርጅት አባላት በሙሉ ቃል ልንገባና ቁርጠኝነታችንን ልናሳይ ይገባል። ዩክሬን ማንኛውንም ሉዓላዊ አገር ያለው መብት አላት። ከዩክሬን ጎን እንቆማለን። የሩሲያን ወረራ አንድ ላይ ሆነን እንቃወማለን። ሀብታሙ እንግዲህ በሰፊው ትኩረት ሰጥተው ንግግር ያደረጉበትን ጭብጥ ነው ያሰማሀን፣ ዩክሬንን የሚመለከተው ሌላው ቀደም ብለህ እንደጠቀስከው ሰፊ ትኩረት የሰጡት የአየር ንብረትን የተመለከተ ነበረ። በዚህ ላይ ምን አይነት ሀሳቦችን አነሱ? አሉላ፣ አንተም እንደተቃቀስከው ቀደም ብለህ የባይደን ሁለተኛ ማጠንጠኛ ጉዳይ ነው ማለት ይቻላል የአየር ንብረት ለውጥ ጉዳይ ነው እሳቸው ያነሱት ትልቅ ትኩረት አድርገው በመላ አለም ላይ የደቀነውን ትልቅ ችግር አንስተዋል አደጋውን አቅርበዋል ጠንክር ያሉ ነጥቦችን አንስተዋል ባይደን ለማሳያለት በመላ አለም ላይ እየፈጠረ ካለው ችግር ጋር በተገናኘ ከነሷቸው ሀሳቦች መካከል አንዱን ሰምተን እንመለስ ባለፈው ዓመት እንደተናገርኩት ዩናይትድ ስቴትስ ለሰዎች ሕይወት ከሁሉም በላይ አንገብጋቢ ለሆኑ ፈተናዎች መፍትሔ ለማግኘት ያልተገደበ ዲፕሎማሲ እየከፈተች ነው። የአየር ንብረቱ ቀውሱን ለማስወገድ ቀደም ሲል የነበሩት ተናጋሪ እንደገለጹት የዓለም ጤና ደህንነትን ማጠናከር፣ ዓለምን መመገብ ቅድሚያችን አድርገናል። ከአንድ ዓመት በኋላም ያንን ቃላችንን ጠብቀናል። ወደ ፕሬዝደንትነቱ ሥልጣን ከመጣውለት ጀምሮ ሁለቱንም አጀንዳዎቻችንን ማራመድ ጀምረናል። የፓሪሱን ዓለም አቀፍ የአየር ንብረት ለውጥ ስምምነት እንደገና ተቀላቅለናል። ዓለም አቀፉ የአየር ንብረት ጉባኤ ጀምረናል። በኮፕ 26 ዓለም አቀፍ ስምምነት ላይ ወሳኝ የሆኑ ስምምነቶችን ፈጽመናል። የሙቀት መጠንን ለመቆጣጠርና ወደ 1.5 ዲግሪ ሴልሺየስ ለመገደብ ሁለት ሶስተኛ የሆነውን የዓለም አጠቃላይ ምርት ገቢ ወደ መስመር እንዲገባ አድርገናል። አሁን ዩናይትድ ስቴትስ ውስጥ ትልቁና ታሪካዊ የሆነውን ሕግ ፍርም ያለው በአገራችን የአየር ንብረት ለውጥ ያለን ቁርጠኝነት የሚያሳይ በአገራችን ታሪክ ትልቁ አስፈላጊ የሆነውን ሕግ ነው። 369 ቢሊዮን ዶላር ለአየር ንብረት ለውጡ የሚሄድ ነው። ሀብታም እንግዲህ ሰፊ ዝርዝር ያለውን ንግግራቸውን ነው የተመለከትከው። የአየር ንብረት ለውጥ ቀውስ ዩናይትድ ስቴትስን ጨምሮ ድፍን ዓለምን የሚመለከትም ቢሆን ጎላ ብሎ የሚታይበት የአፍሪቃ ድርቅን የመሰሉ ሁኔታዎች ምናልባት በንግግራቸውም ያንኑ ያህል ተገቢ ስፍራ አግኝተው ከሆነ ስለ እሱስ ምን ትነግረናለህ? ምን ተከታተል አሉላ እውነት ነው። የአየር ንብረት ለውጥ በመላ ዓለም ላይ ትልቅ አደጋ የደቀነ ችግር ቢሆንም በተለይ ደግሞ አፍሪካ፣ ከአፍሪካም ደግሞ የምስራቅ አፍሪካ ቀን በዚህ ምክንያት ከባድ አደጋ እንደገጠመ፣ የተለያዩ ጉዳቶች እንደደረሱበት ጆ ባይደን በዛሬ ንግግራቸው ሳይገልጹ ሳይጠቁሙ አላለፉም። እንደውም ከዚህ ጋር የተያዘው ለአድማጮች በመቀጠል እዚህ ጋር ብናሰማቸው መልካም ይሆናል። መልካም Meanwhile, the Horn of Africa faces unprecedented drought. Families are facing impossible choices, choosing which child to feed and wondering whether they'll survive. This is the human cost of climate change, and it's growing, not lessening. Yeah, Africa ወላጆች የትኛውንም ልጃቸውን ቢመግቡ በሕይወት ሊቆይላቸው እንደሚችል መምረጥን በመሰለ ከባድ ምርጫ ጋር ተጋፍጠዋል። ይሄ የአየር ንብረት ለውጥ በሰዎች ሕይወት እያስከፈለ ያለ ዋጋ ነው። ይሄ ታዲያ እየጨመረ እንጂ እየቀነሰ አይደለም። ሀብታሙ፣ እንግዲህ የአየር ንብረት ቀውስን በተመለከተ ፕሬዚዳንት ባይደን የተናገሯቸውን ያነሷቸውን ጭብጦች ተከታትለናል። አፍሪቃን አህጉሩን በተመለከተስ አጠቃላይ ከአየር ንብረት ውጪ የተናገሩት ነገር ይኖር ይሆን? አሉላ፣ ባይደን እንግዲህ የዛሬ ንግግራቸው በተለይ ዋነኛ ትኩረቱ ወይም ደግሞ ፈታ ያለ ጊዜ ሚሰጡት ከዩክሬን ጦርነት ጋር በተገናኘ ነው ማለት ይቻላል። ቢሆንም ደግሞ አለፍ አለፍ ብለው አፍሪካን የሚመለከቱ ጉዳዮችን ማንሳታቸው አልቀረም። በተለይ ደግሞ ለዓመታት ሲነሳ የነበረው አፍሪካ በጸጥታው ምክር ቤት ውስጥ ሊኖራት ስለሚገባው ስፍራ ዛሬ ባይደን ተናግረዋል። ለአብነት ከዛ ንግግራቸው ውስጥ የተወሰነውን እዚ ላይ ለአድማጮች እናሰማ። Members of the UN Security Council, including the United States, should consistently uphold and defend the UN Charter ዩናይትድ ስቴትስን ጨምሮ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አባላት የድርጅቱን ቻርተር ከአደጋ መጠበቅ እጅግ አልፎ አልፎ ሊኖሩ ከሚችሉ የበረቱ ጉዳዮች በስተቀር ድምፅን በድምፅ ከመሻር ኃይል መቆጠብ ይገባቸዋል። ይህ የምክር ቤቱን ተአማኒነት ያስጠብቃል። ለዚህም ነው ዩናይትድ ስቴትስ የምክር ቤቱ ቋሚና ተለዋዋጭ አባላት ቁጥር እንዲጨምር የምትደግፈው። ይህ ደግሞ በምክር ቤቱ ውስጥ ቋሚ መቀመጫ እንዲኖራቸው ከረዥም ጊዜ ጀምሮ ስንደግፈው የነበረውን የአፍሪካን፣ የላቲን አሜሪካንና የካሪቢያን አገሮችን አባልነት ይጨምራል። ሀብታሙ፣ በመጨረሻም እንግዲህ የኢትዮጵያ ጉዳይ ቀደም ብሎ በበርካታ ዘገባዎቻችን እንደተመለከት ነው። ልዩ ልኡኩ አንተ በቀጥታ ያነጋገርካቸው የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመርም ጭምር የተለየ ትኩረት በዩናይትድ ስቴትስ እንደተሰጠው ይታወቃል እና በባይደን ንግግር፣ የተባበሩት መንግስታት ንግግር የኢትዮጵያ ጉዳይ ተነስቶ ነበር። እሱ ላይ የተባለ ነገር ካለ የምልልሳችን መጨረሻ ብናደርገው። መልካም ፕሬዚደንት ባይደን በተለያዩ የዓለም ክፍሎች የተፈጠሩ የሰላም ጦቶች እና የጋረጡት ችግር ምን እንደሚመስል በንግግራቸው ላይ አነሳስተዋል። ኢትዮጵያም እንግዲህ በንግግራቸው ውስጥ ተነሳለች። በተለይ መንግስታቸው ኢትዮጵያ ውስጥ ሰላም ዳግም እንዲመለስ ሰዎች ወደ ነባር መረጋጋታቸው ዳግም ይመለሱ ዘንድ ስላስባቸው ጉዳዮችና ስለያዘው አቋም በጥቂቱ ለታዳሚያን አሰምተዋል። ከዚያም ንግግራቸው ለማሳያነት We support an African Union led peace process to end the fighting in Ethiopia, restore security for all its people. <laughs> መልካም ሀብታሙ። እንግዲህ ሰፊ ንግግራቸውን ተከታትለ ለአድማጮቻችን የሚደርሱ አንኳር አንኳር ጭብጦችን አጋርተህናል። ብዙ ሩጫ ያለበት ስራ ይጠብቅሃል። ጉባኤውም ቀጣይ ነው። መልስንም እንደምናገኝ ሰሞኑን ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። መልካም ቀን ሀብታሙ። እጅግ በጣም አመሰግናለሁ አሉላ። መልካም ቀን ይሁንልህ። መልካም ሳርጫች አድማጮች አሁን ደግሞ ወደ ሌሎች ኢትዮጵያ ነክ ርዕሰ ጉዳዮች ነው የምናልፈው። ወደ አፋር የሚወስደን ዘገባ ነው ተከታዩ። አፋር ክልል ለገባሬ ሰናይ ድርጅቶች የእርዳታ ጥሪ አቅርበዋል። ዓለም አቀፉ የሰብአዊ ድጋፍ ማህበረሰብ እንደገና በተቀሰቀሰው የሰሜን ኢትዮጵያ ጦርነት ሳቢያ ለሶስተኛ ጊዜ ለተፈናቀሉ ሰዎች ድጋፍ እንዲያደርግ የአፋር ክልል ጥሪ አሰምተዋል። የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ዳግም በተቀሰቀሰው ጦርነት ምክንያት 107 ሺህ ሰዎች መፈናቀላቸውን አመልክተው ክልሉ የቻለውን ያህል እርዳታ እያቀረበ ቢሆንም በቂ አይደለም ነው ያሉት ለሰዎች ለሶስተኛ ጊዜ የተፈናቀሉ በመሆናቸውም ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ኃላፊው ጠይቀዋል። እንደገና በተጀመረው የሰሜን ኢትዮጵያ ጦርነት ሳቢያ ከአፋር ክልል የሚፈናቀሉ ሰዎች ቁጥር እየጨመረ መሆኑን ያረጋገጠው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ በጎርፍ ሳቢያም 59 ሰዎች ተፈናቅለዋል ብሏል። ገብረ ሚካኤል ገብረ መድል ተከታትሎታል። የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ለአሜሪካ ድምፅ እንደገለጹት ዳግም በተቀሰቀሰው የሰሜን ኢትዮጵያው ጦርነት ምክንያት አንድ መቶ ሰባት ሺህ ሰዎች ለሶስተኛ ጊዜ ተፈናቅሏል። ከአሁን በፊት ሁለት ጊዜ ተሰደው ነገር ግን ተመልሰው የነበሩ የያሎ የመጋሌና የጎሊና አካባቢ ማህበረሰቦች እንደገና ተፈናቅለው ተፈናቃዮች ብዛት ወደ አንድ መቶ ሰባት ሺህ አካባቢ ደርሰዋል። አራት መጠለያ ጣቢያዎች አሉ። ስለዚህ በፈንቲ ረሱ ዞን በተለይ ያለው ወረዳ ሙሉ ለሙሉ ህዝቡ ተፈናቅሏል። ከፊል ጎሊና አካባቢ ማህበረሰብ ተፈናቅሏል። የክልሉ መንግስት ለተፈናቃዮቹ አልባሳትና ምግብን ጨምሮ የተለያዩ እርዳታዎችን እያደረገ እንደሆነ የገለጹት አቶ መሐመድ ሁሴን፣ ሆኖም ሰዎቹ ተደጋጋሚ ጉዳት የደረሰባቸው ስለሆኑ የዓለም አቀፉን ማህበረሰብ ትኩረት ይፈልጋሉ ብለዋል። እኛ በአቅማችን የመጀመሪያ እርዳታ ለማቅረብ ሞክረናል። በተለይ የአልባሳትና ቁሳቁስ እንዲሁም የምግብ አቅርቦት በተወሰነ ደረጃ እየተደረገ ያለበት ሁኔታ ነው ያለው። እንደሚታወቀው ደግሞ እዚህ ያሉትን የተባበሩት መንግስታትና ሌሎች አጋር አካላቶችን ደግሞ በማስተባበር የተወሰኑ እንቅስቃሴ ያደረግነ ነው። ነገር ግን ማህበረሰቡ በተደጋጋሚ የተፈናቀሉ፣ በተደጋጋሚ ጉዳት የደረሰባቸው አሁንም መልሶ ራሳቸውን ሳያቋቁሙ እንደገና የመፈናቀል ችግር የደረሰባቸው ስለሆኑ ሌሎች አካባቢዎች ያሉ ደግሞ ሙሉ ለሙሉ ስጋት ውስጥ ያሉ ናቸው። የዞን ሁለት ብትወስደው መብራት የለም፣ ቴሌኮሚኒኬሽን የለም፣ የባንክ አገልግሎትም የለም። ስለዚህ ተመሳሳይ ችግር ውስጥ ያሉ ብዙ በርካታ ማህበረሰቦች ስላሉ የዓለም አቀፍ ማህበረሰብ ለሰብአዊ ስባል የተለየ ትኩረት በመስጠት ለእነዚህ ማህበረሰቦች በቂ የምግብ የውሃ፣ የአልባሳት፣ የቁሳቁስ እና እነሱን ደግሞ ከአደጋ ለመጠበቅ አስፈላጊውን እንቅስቃሴ መደረግ መቻል አለበት የሚል አስተያየት ነው። ቀደም ሲል በአፋር ክልል ጦርነት ከተካሄደባቸው አካባቢዎች 336,000 ሰዎች ተፈናቅለው በ17 የመጠለያ ጣቢያዎች ሲረዱ ቆይተዋል። ህወሀት ተቆጣጥሯቸው ከነበሩት አካባቢዎች ከለቀቀ በኋላ ግን ተፈናቃዮቹን ወደ ቀያቸው የመመለስ ስራ እንደተከናወነ አቶ መሐመድ ገልጿል። ተፈናቃዮቹ ወደ ቀያቸው ቢመለሱም በአካባቢያቸው በጦርነቱ ምክንያት ከፍተኛ የሆነ የመሰረተ ልማት ጉዳት በመድረሱ የማህበራዊ አገልግሎት እጥረት እንደሚያጋጥማቸውና ለዚህም ቀጣይ የሆነ የዓለም አቀፍ ድርጅቶች እርዳታ እንደሚያስፈልግ ክልሉ ገልጾ ነበር። አሁን ዳግም በተቀሰቀሰው ጦርነት ምክንያት ከተፈናቀሉት መካከል ቀደም ሲል ወደ ቀያቸው ተመልሰው የነበሩ ይገኙባቸዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ የሰሜን ኢትዮጵያው ጦርነት እንደገና ከተጀመረ በኋላ ከአፋር ክልል የሚፈናቀሉ ሰዎች ቁጥር መጨመሩን አስታውቋል። ከጦርነቱ በተጨማሪ በጎርፍ ምክንያት 59 ሰዎች መፈናቀላቸውንም ጽህፈት ቤቱ ጠቁመዋል። ሰዎቹ የተፈናቀሉት በክልሉ ዞን አንድ ስር ከሚገኙት አሳይታ፣ አፋምቦ፣ ሚሌና ዱብቲ እንደዚሁም በዞን ሶስት ስር ከሚገኙት ገዋኔ፣ ገላሎ፣ አሚባራ፣ ሐንሩካ፣ ቡሬ፣ ሙዳይቱ፣ አዋሽ ፈንታሌና ዱለቻ ወረዳዎች መሆኑንም ገልጿል። ከቅርብ ጊዜዎቹ ተፈናቃዮች ውስጥ ለተወሰኑት የምግብ የአስቸኳይ ጊዜ መጠለያና ምግብ ነክ ያልሆኑ አቅርቦቶች ድጋፍ እንደተደረገላቸው ዩኤንኦቻ ጠቁሟል። ካለው ፍላጎትና የተፈናቃዮች ቁጥር አንጻር ግን የተደረገው ድጋፍ እጅግ ውስን መሆኑን አስረድቷል። በጎርፍ ከተጠቁት የአፋር ክልል አካባቢዎች አንዳንዶቹም ተደራሽ አለመሆናቸው ነው ያስረዳው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ደብረ ሚካኤልን ለዘገባው ላመስግንና ከአፋር በተከታዩ ዘገባ ደግሞ ወደ ኦሮሚያ ልውሰዳችሁ የዘንድሮውን የእሬቻ በዓል አከባበሩ ይመለከታል። መጪው የ2015 ዓ ም የእሬቻ በዓል መስከረም 21 በአዲስ አበባ እንዲሁም ቀጥሎ መስከረም 22 በምስራቅ ሸዋ ዞን ቢሾፍቱ እንደሚከበር አባ ገዳዎች ገልጠዋል። ይለናል አባገዳዎች ገዳዎች በአዳማ ከተማ በሰጡት መግለጫ በዓሉ በሰላማዊ መንገድ እንዲከበርም ጥሪ ማቅረባቸውን ገልጦ ገልሞ ዳዊት ተከታዩን አድርሶናል። ብራራ የአባገዳዎች ህብረት ዛሬ በአዳማ ከተማ በሰጡት መግለጫ በመጪው ቅዳሜና እሁድ ሳምንት በአዲስ አበባና በቢሾፍቱ ስለሚከበረው የእሬቻ በዓል ማብራሪያ ሰጥተዋል። አባገዳ ገዳ ጎበና ሆላ የህብረቱ አስተባባሪ ናቸው። ጉያ ድግዳሚቶክ ሆረፍንፍኔ የትረት በመስከረም አንድ በሆረፍንፍኔ በተለይ የኦሮሞ ህዝብ ለብዙ ዘመን ተነፍጎ በነበረው ቦታ ነው ይህ በዓል የሚከበረው። ይህም የሩዳ በዓል ነው የሚሆነው። ቀጥሎ የሚከበረው ሬቻ ቀሎ ነው፣ የቦኩ በዓል ነው። እሱም በመስከረም 22 በሆራ አርሰዲ ይከበራል። የህብረቱ አባል የሆኑ ጠባ ገዳጅ ሎመን ነውም በበዓሉ የኦሮሞ ህዝብ ብቻ ሳይሆን ሌሎች የአገሪቱ ዜጎችም እንዲሳተፉ ጥሪ ካቀረቡ በኋላ ተሳታፊዎች በዓሉን በሰላም እንዲያከብሩም ጥሪ አቅርበዋል። ይሬንች ዋና ገያቲ ሁንዱማል የሬቻ በዓል የሰላም በዓል ነው። ስለዚህ በቤቱ የሚቆይ ሰው እንዲሁም በአራቱ ማቅጣጫ ወደዚህ ቦታ የሚመጣ ማንኛውም ሰው ሰላማዊና ስርዓቱን በጠበቀ መልኩ መጥቶ የአባ ገዳን በረከት እንድትቀበሉ በዚህ ቀን ሬቻንም እንድታከብሩ እንጠይቃለን። ያለፈው የኢትዮጵያ 2014 ዓም ግጭትና ድርቅ በሀገሪቱ ሰፊ ጉዳት በዜጎች ላይ ያደረሰበት ጊዜ ነበር ያሉት ደግሞ ሌላው የአባ ገዳ ህብረት አባል አባ ገዳ አልይ ማዕመድ ናቸው። በሪኩም በሪኩማ ለማፉ ለሸኒ ኩን በረ ነገያ አከኑ ተሁ በርባ አምስት ዓመተ ምህረት የሰላም ዓመት እንዲሆንልን እንፈልጋለን። በ2014 ሰዎች በተለያዩ የአገሪቱ አካባቢዎች ሲሰሩ በነበሩ ስራዎች ቀስማችን ሲሰበር ነበር። ህዝባችን እርስ በርስ የተከፋፈለበትና የተታኮሰበት ዘመን ነበር። ያለፈው ዓመት ድርቅ ህዝባችንን ሲጎዳ የነበረ ዓመት ነው። በዚህ ዓመት በህዝባችን መካከል ያለው መገዳደል እንዲቆም እንፈልጋለን። ሰላም እንዲወርድ፣ ዝናብ እንዲዘንብልንም እንማጸናለን። የሬቻ ባል ከአዲስ አበባና ቢሾፍቱ በተጨማሪ በሌሎች አካባቢዎችም በተለያዩ ስነ ስርዓቶች ይከበራል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ አመሰግናለሁ። ገልሞ፣ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በሱማሊያ አዲስ መንግስት በመመስረቱ ደስታዋን ገልጻ አገሪቱ ያሉባትን ችግሮች ለማስወገድ አብራ ትሰራለች ሲሉ በሶማሊያ የዩናይትድ ስቴትስ አምባሳደርና በተባበሩት መንግስታት ምክትል የዩናይትድ ስቴትስ ተወካይ ሪቻርድ ሚልስ መናገራቸውን በመጥቀስ የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። ሶማሊያ ከገጠሟት ፈተናዎች መካከል በፌዴራልና ና የፌዴራሉ አባላት በሆኑ የክልል መንግስታት መካከል መግባባትን መፍጠር፣ ፌዴራላዊ ሕገ መንግስቱን መገምገም፣ እንዲሁም የዕዳ እፎይታውን ማስገኘት የመሳሰሉት ይገኙበታል ብሏል ጽሁፉ። መቋዲሾ ውስጥ ናሴ 14 ቀን 2014 በሀያት ሆቴል በደረሰው አሰቃቂ ጥቃት እንደታየው አሸባሪው የአልሸባብ ቡድን የደቀነው ስጋትም በከፍተኛ ደረጃ አሳሳቢ ሆኗል ያሉት አምባሳደር ሚልስ ጥቃቱን በጥብክ ያወገዙ ሲሆን ዩናይትድ ስቴትስ አልሸባብን ለማሸነፍ በሶማሊያ የሚመራውን ጥረት ለመደገፍ አሁንም ቁርጠኛ ናት ማለታቸውን ገልጸዋል። For their successful offensive to drive Al Shabaab from the Haran region. We are committed to using available tools to fight yeah, Somalia Al በሶማሊያና በመላው ምስራቅ አፍሪካ የሰላምና የጸጥታ ጠንቅ የሆኑ የአልሸባብ ታጣቂዎችን በሽብርተኝነት የሚፈርጀውን የ751 ማዕቀብ ድንጋጌ በመጠቀም የቀጥታ ድጋፍ በማድረግ በእጅ ያለንን ጠቃሚ መሳሪያ ሁሉ ለመጠቀም ቁርጠኞች ነን። አምባሳደሩ አያይዘው ዩናይትድ ስቴትስ ለሶማሊያ ከማናቸውም ከፍተኛውን ሰብአዊ እርዳታ ሰጪ እንደመሆኗ ታይቶ ባልታወቀ ከባድ ድርቅ የምግብ ዋስትና ችግር ለገጠማቸው ከ7 ሚሊዮን ሰዎች በላይ የምትሰጠውን እርዳታ በቁርጠኝነት ትገፋበታለች ማለታቸውንም ርዕስ አንቀጹ ጠቅሷል። በሚቀጥለው ወር የከበደ የረሃብ ቸነፈር እንደሚከሰት በቅርብ የተሰጠው ማስጠንቀቂያ ሁላችንንም እርምጃ እንድንወስድ የሚያሳስበን ነው ሲሉ አምባሳደር ሚልስ መናገራቸውን ርዕስ አንቀጹ ጠቅሷል። አክለውም የተደቀነው ረሃብ የትኛውም አገር ብቻውን ሊቋቋመው የሚችል ፈተና አይደለም ብለዋል። ም አቀፉ ማህበረሰብ እየጨመረ የሚሄደውን የሰዎችን ህይወትና መተዳደሪያቸውን ውድመት ለመከላከል የግድ ተጨባጭ እርምጃዎችን መውሰድ ይኖርበታል። የዩናይትድ ስቴትስ መንግስት እስከዛሬ ታይቶ ላልታወቀው የሶማሊያ ድርቅ በዚህ ዓመት የ700 ሚሊዮን እርዳታ ሰጥቷል። ይህ ሶማሊያ ከተባበሩት መንግስታት የሰብአዊ እርዳታ ምላሽ እቅድ ውስጥ እስከዛሬ ከተቀበለቻቸው እርዳታዎች በሙሉ ከሰባ ከመቶ በላይ ይሆናል። ሌሎች ዓለም አቀፍ አጋሮቻችን ለሰብአዊው እርዳታ የሚሰጡትን እርዳታ እንዲጨምሩ እናበረታታለን። በመጨረሻም ዩናይትድ ስቴትስ የሶማሊያ ህዝብ ዲሞክራሲንና የጋራ ብልጽግናን ለማምጣት የሚያደርገውን ጥረት በከፍተኛ ደረጃ ለመደገፍና አብሮ ለመስራት አሁንም ቁርጠኛ መሆኗን ትገልጻለች በማለት ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ለምሽቱ ያዝነውን እዚህ ላይ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ እንዲሁም ከተቀሩ ባልደረቦቻችን ጋር በሚሆን በዚሁ ተሰናበትን። ነገ ምሽት እንገናኝ። በእኔ በኩል ሰላም፣ ደህና እደሩ።